ሩሲያ ከፊል የዩናይትድ ስቴትስ ምስራቃዊ ግዛትን የሚሸፍነውን የኮሎኒያል የነዳጅ ማስተላለፊያ መስመርን በማሽመድመድ ፈጽመዋለች የተባለውን የሳይበር ጥቃት ክስ አስተባብላለች። የባይደን አስተዳደር የተፈጠረውን የነዳጅ እጥረት ለመከላከል እርምጃዎችን እየወሰደ ሲሆን አሽከርካሪዎችም በነዳጅ ዋጋ ላይ የተደረገውን ጭማሪ መመልከት ጀምረዋል። ይህን አስመልክቶ የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ወዳክሷራ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ባለሥልጣናቱ ይህን ችግር ተከትሎ የተፈጠረውን የነዳጅ እጥረት ለማረጋጋት በሚሞክሩበት በዚህ ወቅት አንዳንድ አሜሪካውያንም በየነዳጅ ማደያው ተጨማሪ ዋጋ መክፈል ጀምረዋል። ፓትሪሺያ ባምጋርድነር ከእነዚህ መካከል አንዷ ናቸው። ወደ አንድ ሌላ ተጨማሪ ጭንቀት ውስጥ የሚከተል አንድ ትልቅ ነገር ነው። ኮሎኒያል የጋዝ ማስተላለፊያ መስመር ከፊሉን ምስራቃዊ የአሜሪካ ግዛት የነዳጅ አቅርቦት የሚያዳርስ ሲሆን ካለፈው ሳምንት ጀምሮ በደረሰበት ጥቃት ስራ አቁመዋል። ጥቃቱ የጋዝ ማስተላለፊያውን መስመር የኮምፒውተር ስርዓት ጠልፎ በማገት የገንዘብ ክፍያ መጠየቅ ወይም ራንሰምዌር አታክ የተባለው ጥቃት የተፈጸመበት መሆኑ ተመልክቷል። እንዲህ አይነቶቹ ጥቃቶች ትላልቅ የንግድ ኩባንያዎችንም ሆነ የመንግስት ተቋማትን የኢንተርኔት መረቦች ጠልፎ በማገት ወይም አገልግሎታቸውን በማሽ መድመድ የገንዘብ ክፍያ መጠየቅ እንደሆነ ተገልጿል። ኤፍ ቢ አይ እንደዚህ አይነቶቹም ወንጀሎች የሚሰሩት መሰረታቸውን በሩሲያ ወይም በምስራቅ አውሮፓ ያደረጉና ዳርክ ሳይድ ተብለው የሚጠሩ ቡድኖች መሆናቸውን አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪ ጄን ሳኪ እንዲህ ብለዋል። ኢንቴሊጀንስ ኮሚኒቲ ሚክ ፉል አሰስመንት ቢፎር ሃቭ ሞር ቱ ኮንቬይ አባውት ኢት ለማንኛውም ስለ ጉዳዩ አንድ ውሳኔ ላይ ከመድረሳችን በፊት የመረጃ ተቋሞቻችንን መርምረው የሚደርሱበትን ድምዳሜ እንጠባበቅ። ዳርክ ሳይድ የተባለው ቡድን እኛ የምንፈልገው ገንዘብ ብቻ ነው፣ ሌላ ስለ መልክዓ ምድራዊ ፖለቲካ ጉዳያችን አይደለም ማለቱም ተመልክቷል። ትናንት ማክሰኞ ስለ ጉዳዩ አስተያየታቸውን የሰጡት የራሽያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ አገራቸው እጇ እንደሌለበት በመግለጽ አስተባብለዋል። እንዲህ አሉ ዲሚትሪ We strongly object to any accusations against us in relation to this. ከዚህ ጋር ተያይዞ የሚደርስብንን ክስ ሁሉ አጥብቀን እንቃወማለን። ባለፈው ሚያዚያ ሶላር ዊንድ በተባለው ትልቁ የቴክኖሎጂ ድርጅት ላይ አድርሳለች በተባለችው ተመሳሳይ የሳይበር ጥቃት የባይደን አስተዳደር ራሽያ ላይ ተጨማሪ ማዕቀብ መጣሉ ይታወቃል። የሳይበር ጥቃት ባለሙያዎች ደግሞ ራሽያን ጨምሮ በዓለም ላይ እንዲህ አይነቶቹን ጥቃቶች ለማስቆም የሚያስችል ዓለም አቀፍ ስምምነትና ድንጋጌ መኖር አለበት ይላሉ። <laughs> Unless we can find a way to stop the business model to make it harder for these criminal groups based in. ይህን ጥቃት ሊያስቆም የሚችል አሰራር ወይም ዘዴ እስካልፈጠርን ድረስ በራሻና ና በአካባቢዋ ባሉ ሀገራቶች ውስጥ ያሉ ወንጀለኞች የንግድ ኩባንያዎችን የስራ መዋቅርና መረጃዎችን እያገቱ ገንዘብ የሚጠይቁበትን መንገድ ከባድ እስካላደረግነው ድረስ፣ የንግድ ድርጅቶች መረጃዎቻቸውን ቅጂ ለመጠባበቂያነት እንዲያስቀምጡ እስካልረዳናቸው ድረስ፣ በመሰረተ ልማት ስራ ላይ የተሰማሩ ሁሉ ላይ ሊደርስ የሚችለውን አደጋ እስከምን ድረስ ሊሄድ እንደሚችል እንዲያዩ እስካላደረግን ድረስ ይሄ ነገር ይቀጥላል። ጥቃቱ የተፈጸመበት የኮሎኒያል የጋዝ ማስተላለፊያ መስመር ባለቤት አገልግሎቱን መልሶ ለመጀመር እየሰራ መሆኑን አስታውቋል። የባይደን አስተዳደርም ይህን ተከትሎ የተፈጠረውን የነዳጅ እጥረት ለማሟላት እርምጃዎችን እየወሰደ ነው። ከእነዚህ ውስጥ አነስተኛ ጥራት ያላቸውን የጋዝ አይነቶች ቀላቅሎ አገልግሎት ላይ ለማዋል እንዲሁም የባቡር መስመሮች ነዳጅ ወደተቋረጠባቸውና እጥረቱ በጣም ወደተከሰተባቸው አካባቢዎች እንዲያጓጉዙ በማድረግ እየሰራ ነው። የዩናይትድ ስቴትስ የኃይል ሚኒስትር ጀኒፈር ግራንሆልም እንዲህ ይላሉ። የጋዝ ጥረት ስላለ አይደለም፣ ይሄ ነገር የተከሰተው የአቅርቦት መስመራችን ስለተሰናከለ ነው። ስለዚህ ነገሮች በቅርቡ ወደ ነበሩበት ይመለሳሉ። አስፈላጊ ሆኖ ከተገኘ አስተዳደሩ በዩናይትድ ስቴትስ ወደቦች መካከል ያለው የነዳጅ ማጓጓዝ አገልግሎት አሜሪካ ስሪትና ንብረትነታቸው የአሜሪካውያን በሆኑ ድርጅቶችና መርከቦች ብቻ እንዲከናወን የሚያዘውን የፌዴራል መንግስቱን ህግ የሚያላላበት ሁኔታም ካለ የተዘጋጀ መሆኑ تم <applause>